Okay, radio ባለፈው ሳምንት ሰኞ ጀምሮ የእንቅስቃሴ ገደቦች የላሉላ ሲድኒ ሕይወት ወደ ቀድሞ የሞቀ እንቅስቃሴ ተመልሷል። ድምቀቶቿ ከሆኑት መካከል ሱቆች፣ ሬስቶራንቶች፣ የተለያዩ አገልግሎት መስጫዎች ወደ ሥራ መመለሳቸው፣ ነዋሪዎቿ ዘና ያለ ስሜት ውስጥ ናቸው። ክልከላዎች ክትባት የተከተቡ ነዋሪዎቿ ቁጥር ከፍተኛ በመሆኑ ቢነሳም በየቀኑ በኮሮና የተጠቁ ሰዎች ቁጥርን ሲድኒ እያስመዘገበች ነው። ከሶስት ወራት በላይ በአምስት ኪሎ ሜትር ውስጥ ተገድቦ መቆየት ፈታኝ ነበር። በኮሮና ቫይረስ ገደብ ምክንያት ብዙዎች ስራቸውንም አቁመዋል። ዓለም አቀፍ በረራዎች በመቋረጣቸው የናፈቋቸውን ቤተሰቦቻቸውን ማየት ያልቻሉና የሚጨነቁም በርካቶች ናቸው። በብቸኝነት ባዶ ቤት ዘግተው ለመኖር የተገደዱ ማኅበራዊና ስነ ልቦናዊ ጫናዎች የገጠሟቸው ጥቂቶች የማይባሉ ሰዎች እንደሆኑ በየጊዜው መረጃዎች ይጠቁማሉ። ከሁለት ዓመት ከሰባት ወር በፊት ወደ አውስትራሊያ ሲድኒ የፒኤችዲ ትምህርቱን ዩኒቨርሲቲ ኦፍ ቴክኖሎጂ ሲድኒ ሊማር የመጣው መለሰ ግርማዬ በኮሮና ምክንያት ሕይወት ከባድ እንደሆነበት ይናገራል። በጣም ከባድ ጊዜ ነበር። ፐርሰናል የብቻዬን አልድርሎም። በእርግጥ ሌሎች ልጆችም አሉ ከአብረን የመጣን ከኢትዮጵያ የተለያየ ቦታ አንድ ላይ ባኖርም ማለት ነው። በጣም ሞንሽናል በጣም ከባድ ጊዜ ነበረ ብንመተን ስድስት ወር እንደዛ ሳይሞላን ነው ኮቪድ መጣ የተባለው እና በጣም በጣም የሚገርም ማለት መግለጽ የማይች ልገልጸው ማር ሲለው ተጽዕኖ ነው ያሳደረው ማለት ከባድ ነበር በጣም አንደኛ ያው ከቤተሰብ ርቀህ ነው የሰው ሀገር ነው የምትኖረው የምታውቃቸው ሰዎች እዚህ ኦልሞስት የሉም ብቻህን ነው የምትኖረው ሁሉም የራሱን ላይፍ ነው የሚኖረው ባህሉ እዚህ ሀገር ኢትዮጵያ ውስጥ ካለው በጣም የተለየ ነው። ባህሉ ሰው የራሱ ኢንዲቪዥዋል ላይፍ ነው የሚኖረው። ሶሻል ላይፍ በጣም የላላ ነው። በጣም ከባድ ነበረ። ኤቭን እኔ እዚህ ከመምጣቴ በፊት ማስበው ለትምህርት ከዚህ በፊት ምክንያቱም ከእኔ በፊት የመጡት የሚያደርጉትን ማደርግ ነበር ይመስለኝ። ቢያንስ እነሱ በአመት ሁለቴ አገር ቤት ሄደው ቤተሰቦቻቸውን አይተው ይመለሱ ነበረ። ይሄ አጋጣሚ ሌላ አልተፈጠረም። በጣም ከባድ የሆነ የስነልቡና ችግር ያው ፈጥሯል። ያው ግን ምንም ማድረግ አትችልም። አንደኛ የመጣህበት አላማ ስላለህ ለተምረህ ሰርተህ ለመለወጥ ነው። ወደ ሀገርም ለመመለስ ነው የመጣኸው። ለፓርላማ ነው የመጣኸው እና ግን የፈጠረው ተጽዕኖ እጅግ በጣም ከባድ ነበረ። ኢማጂን ቢያንስ ኒርሊ ለሶስት አመት ቤተሰቦች ምናምን ሳታ የሀገር ቤት ምናምን ሳትመለስ ሁሉ ነገሮች ተገባብጠውብህ ምናምን ልታሳልፈው የምትችለው ህይወት በጣም ከባድ ነው። እዚህ የምታገኘውም ሰው አይኖርም፣ ብቻ ነው የምትኖረው እጅግ በጣም እጅግ በጣም ከባድ ነበረ። የስነ ልቦና ተጽዕኖ ነው እንዲገልጽ ማለት ሲል ነው። በጣም ከባድ ጊዜ ነበር ያሳለፍኩት። አውስትራሊያ ጥሩ ሀገር ነች የሚለው መለሰ፣ ከገደብ መላላት በኋላ ጥሩ ስሜት ይሰማኛል። የምናፍቃቸው ቤተሰቦችን ጠይቄ እንድመጣ የበራ ፍቃድ ቢኖር ጥሩ ነበር ሲል በቀጣይ ሊደረግ ስለሚገባው ነገር ያለውን ተስፋ ይገልጻል። ትላንት ነው ሁለተኛ ዶዜ ነው የሰርኩት፣ ሰርቲፊኬትም ሰጡኝ በመጀመሪያ ጊዜ ነው ግን ሾፕ እጅ ምናምን ይጠይቋል። ሰርቲፊኬት ጠይቃለህ ለማሳየት ኬማርት ምናምን ስትሄድ የተለያየ አንዳንድ አንዳንድ እንትኖች ስትሄድ ይጠይቋል። እና ጥሩ ነው ያለው ስሜት። አሁን ሬላቲቭሊ ጥሩ ነው ብዬ አስባለሁ። ከዚህ ትንሽ ሪላክስ ማድረግ ቢጀምሩ ጥሩ ነው ብዬ አስባለሁ። ጥሩ ስሜት ነው የሚሰማኝ። የተሻለ በአንጻራዊነት አሪፍ ነው። ከዚህ በፊት ሬስቶራንቶች እንሄድ ነበረ። እዚህ የኢትዮጵያ ሬስቶራንቶች አሉ እዚህ ሲድኒ ውስጥ የተለያየ ቦታ እንዴት ነበረ? እተወሰኑ ጓደኞችን ታገኙ ነው ያገኝ ነበረ። ቢያንስ እዚህ በዚህ አገ የተለየ ማየ- የሚፈጥርበት ተጽኖ አለ። አቱም አንደኛ ትምህርት ነው የምትማረው ትምህርት ስታጠና የተወሰነ ታይም ነው በጣም መጨናነቅ ያለበት ነው። በታይም እንትን ውስጥ ነው የምትሠራው፣ በታይም ፍሬም ውስጥ ነው የምትሠራው። እና የተወሰነ ታይም ስታገኝ ደግሞ መዝናናት አለበት ወይም የተለየ ያንዳን እንትኖችን ማየት ነበር። ያ አልነበረም። አይ ሆፕ ከዚህ በኋላ ጥሩ ስሜት ይኖራል ብዬ አስባለሁ። አዎ ማለት ፍርሃት ይኖራል፣ ምክንያቱም ፍላቱ ምንድነው እንትን አይደለም። ሞራውን የተሻለ ሊሆን የሚችለው ህጉም እንዳለ ህዝቡ ነው ሀገሪቷን በሽታውን የመከላከሉ እንዳለ ሆኖ ግን ትንሽ ለተማሪዎች እንትን ቢያደርጉ ጥሩ ነው። ለኢንተርናሽናል ተማሪዎች የተወሰነ መብት ቢኖር ከሀገር ሄደው ምናም የሚመጡበት ሁኔታ ሊፈጠርላቸው የተወሰነ ማለት ነው ህጉ እንደተጠበቀ ሆኖ መከተብ እንዳለ ሆኖ ራስን መጠበቅ እንዳለ ሆኖ የተወሰነ ነፃነት ትኩረት ሊሰጡ አይን አሪፍ ነው ብዬ አስባለሁ። ምክንያቱም እኛ በህጋዊ መንገድ ነው እዚያ የመጣ ነው ወይ ተሰደን ወይም የጥገኝነት ፈልገን ምናምን አይደለም የመጣ ነው። ትምህርት ለማጥናት ምርምር ለመስራት ነው የመጣ ነው። ያር ኢንዲፔንደንት እና ያን ትኩረት ሊሰጡ ይገባል ብዬ አስባለሁ ሆነ እንደ ጥሩ ነው ግን ኮሚኒቲውም ደግሞ እዚህ ያሉት የኢትዮጵያ ማህበረሰብ የተወሰኑ አቴንሽን ቢኖር መተሳሰብ፣ ምናምን እንትን ቢኖር የተወሰነ ኢንክሉድ የማድረግ ሞር ተማሪዎችን ብዙ ኢንተርናሽናል ተማሪዎች አሉ እዚህ ከኢትዮጵያ ይመጣው እነሱን የማካተቱ ነገር ቢኖር አይ ቲንክ ጥሩ ነው። ትንሽ ያየሁት ነገር አገር ቤት ሆኜ የማስበው እና እዚህ መጥቼ ያየሁት ነገር የተለያየ ነገር ነው። ምክንያቱም እዚያ አሁን ትንሽ እንትን ያለ ነው የላላ ነው። የኢትዮጵያ ኮሚኒቲው የተወሰነ እዚህ አሉ። ጥሩ ነው ግን ያው ይሄና በፖለቲካ ምናምን የተከፋፈለ ነው። እዚህ ሀገር ስኖር ማወራው ሜሞሪ ሊኖረኝ ይገባል እና ጥሩ ጊዜዎችን አሳልፍ ያለው አም ሃፒ ፎር ዛት። አውስትራሊያ በጣም የምታምር ቆንጆ ሀገር ናት፣ ግሬትፉል ፎር ዛት። ግን ኮሮና የፈጠረው ተጽዕኖ በጣም ከባድ ነው። የብቸኝነቱ ላይ ሌሎው ድንበር ቢከፈት ቤተሰቦችን ሄደ መታይበት ሁኔታ ቢኖር ጥሩ ይሆናል ብዬ አስባለሁ። የሲድኒዋ ነዋሪ መቤት ብርሃኑ ያለፉት መቶ ቀናት በክልከላ ውስጥ የቆዩባቸው ጊዜያት ቤት ውስጥ ለቤተሰብ ጊዜያችን እንድንሰጥ ያደረገ ጊዜ ነበር ትላለች ሶስት ወር ከምናምን ነው የተዘጋው እና አሁን ያለፈው ሰኞ ዕለት ነው የተከፈተልን እና በሎክዳውኑ ብዙ ነገሮች ያው ተዘጋግተዋል ምንም ቦታ የምንወጣበት ቦታ የለም ግን ያው ቤታችን ውስጥ ከቤተሰብ ጋራ ነው ብዙ ግንኙነት የፈጠር ነው ማለት እችላለሁኝ አንዳንድ ቦታዎች ላይ ያው እንደምናየው በጣም ኳይት ነው። ሾፕም ብቻ የምግብ ብቻ ግሮሰሪ ብቻ ነበር ክፍት የነበረው። ብዙ ነገሮች ያው ተዘጋግተዋል። ከተማዋም በጣም ጭር ባለ ሁኔታ ላይ ነበረች ድባቡ የሚታየው። በአሁን ሰዓት ላይ ግን ያው ተከፍቶ ብዙ በጣም ብዙ ነገሮች ነው በቃ ህዝቡም እንደ ኤክሳይትድ ሆኖ ነው እየታየ ያለው እና ሎክዳውኑ ለኛ ብዙም እንትን ያለ የተሰማን አልመሰለኝም። በራሴ በኩል ማለት ነው። ምክንያቱም የቸርችን ፕሮግራም እየተላለፈልን ሰዎ ብዙ እንዳይሰማው ዲፕሬሽን እንዳይዘው በዙም እየተላለፈ በቤት ውስጥ ሆኖ እየሰማ ራሱን እያጽናና በጸሎት ነው የከረም ነው ማለት ይቻላል። እኛ ማለት እዚ ያለ ነው። ሲድኒ ደምቃለች። ጥሩ ስሜት በሰዎች ስሜት ላይ ይታያል፣ የምትለው መቤት፣ ጭር ያለችው ሲድኒ መነቃቃት እያሳየች መሆኑን ከታዘበችው ነገር ተነስታ ትገልጻለች። ሲታይ በቃ በጣም ደስ ነው የሚለው ድባቡ ራሱ። አሁን ገለጥ ያለ ነገር ነው የሚመስለው እና በጣም ደስ ይላል። ትምህርት ቤቶችም አሁን ተከፍተዋል። እንግዲህ ከዛሬ ጀምሮ ያው የኪንዲ ኪንደርጋርደን ዛሬ ነው የተጀመረው። ኪንደርጋርደን እና ይርዋን ኔክስት ዊክ ደግሞ ሌሎቹ ክላሶች ይጀመራሉ እና አሁን በጣም ሞቅሞቅ እያለ ነው ከተማው ብዬ ገምታለሁ። ሱቆችም በየቦታው አንዳንድ መስሪያ ቤቶች ሁሉ ብዙዎች አሁን ኦፕን ናቸው። በደንብ በቃ ክፍት ነው እና ህዝቡ ሁሉ በጣም ነው ደስ ያለው የሚገርም ነገር እና በየቦታው በቃ ከተማዋ በጣም ተሟሞቃለች ማለት ይቻላል። ያው ለክሪስማስ እንግዲህ እየደረሰም ስለሆነ ያው እየተሟሟቀ ነው ያለው እና ጥሩ ሁኔታ ላይ ነው አሁን የሚታየው ያለው። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or